Foreign Service Institute Amharic Basic Course Unit thirty four basic sentences for learning. Istyal Gaunan <laughs> Zamanawi Yelig Lich Yihalga Addison Na Zamanawi Kamohonum Balai. ለልጅ ልጅ የሚያልፍ ጠንካራ አልጋ ነው። ጥንካሬ ምቹ እንዲሁም ፍራሹ በጥንካሬው የታወቀና ምቹ ነው። አነጋገር ስለ አልጋና ፍራሽ ጥንካሬ ባላውቅም እንዳነጋገረው ጥሩ ይመስለኛል። እስቲ ስለ ዋጋው እንነጋገርበት። እንደሚመለከቱት ዋጋው አንድ መቶ ሀምሳ የኢትዮጵያ ብር ነው። አንድ መቶ ሀምሳ የኢትዮጵያ ብር ላንድ አልጋ ውድ ነው። እርግጠኛ እርግጠኛውን ዋጋ ይንገሩኝና ልግዛው። እቃው በጣም ጥሩ ስለሆነ ውድ አይደለም፣ በእውነቱ ርካሽ ነው። ብልጭልጭ ማለት አቅም አቅም ምንም እንኳን ዕቃው ብልጭልጭ ብልና ጥሩ መስሎ ቢታይም ለአንድ አልጋ አንድ መቶ ሀምሳ ብር መክፈል ከአቅሜ በላይ ነው። ተጐዳ መጐዳት ይጐዳል። በዋጋው የተጐዱ አይመስለኝም። የሆነው ሆኖ ደንበኞቼን ማስደሰት ስለምፈልግ በአንድ መቶ አርባ ብር እሸጥለውታለሁ። ኧረ መብዛት እረ ባክዎ አንድ መቶ አርባ ብር ይበዛብኛል። ለመሆኑ በስንት መግዛት ይፈልጋሉ? መቶ ሰላሳ ብር ይበቃዎታል። ጉዳት ሆኖም በጣም ጉዳት ነው። ሆኖም የወደፊት ደንበኛዬ ስለሚሆኑ ባሉት ዋጋ ሸጥለውታለሁ። እስቲ አልጋውን እንየው። ይህ አልጋ አዲስና ዘመናዊ ከመሆኑም በላይ ለልጅ ልጅ የሚያልፍ ጠንካራ አልጋ ነው። እንዲሁም ፍራሹ በጥንካሬው የታወቀና ምቹ ነው። ስለ አልጋና ፍራሽ ጥንካሬ ባላውቅም እንዳነጋገረው ጥሩ ይመስለኛል። እስቲ ስለ ዋጋው እንነጋገርበት። እንደሚመለከቱት ዋጋው አንድ መቶ ሀምሳ የኢትዮጵያ ብር ነው። አንድ መቶ ሀምሳ የኢትዮጵያ ብር ላንድ አልጋ ውድ ነው። እርግጠኛውን ዋጋ ይንገሩኝና ልግዛው። ዕቃው በጣም ጥሩ ስለሆነ ውድ አይደለም። በእውነቱ ርካሽ ነው። ምንም እንኳን ዕቃው ብልጭ ልጭ ቢልና ጥሩ መስሎ ቢታይም ለአንድ አልጋ አንድ መቶ ሀምሳ ብር መክፈል ከአቅሜ በላይ ነው። በዋጋው የተጐዱ አይመስለኝም። የሆነ ሆኖ ደንበኞቼን ማስደሰት ስለምፈልግ በአንድ መቶ አርባ ብር እሸጥለውታለሁ። ለውታለሁ እረባከው አንድ መቶ አርባ ብር ይበዛብኛል? ለመሆኑ በስንት መግዛት ይፈልጋሉ? መቶ ሰላሳ ብር ይበቃዎታል? በጣም ጉዳት ነው። ሆኖም የወደፊት ደንበኛዬ ስለሚሆኑ ባሉት ዋጋ ሸጥለውታለሁ። ኮምፕሄንሽን። እስቲ አልጋውን እንየው። ይህ አልጋ አዲስና ዘመናዊ ከመሆኑም በላይ ለልጅ ልጅ የሚያልፍ ጠንካራ አልጋ ነው። እንዲሁም ፍራሹ በጥንካሬው የታወቀና ምቹ ነው። ስለ አልጋና ፍራሽ ጥንካሬ ባላውቅም እንዳነጋገረው ጥሩ ይመስለኛል። እስቲ ስለ ዋጋው እንነጋገርበት። እንደሚመለከቱት ዋጋው አንድ መቶ ሀምሳ የኢትዮጵያ ብር ነው። አንድ መቶ ሀምሳ የኢትዮጵያ ብር ለአንድ አልጋ ውድ ነው። እርግጠኛውን ዋጋ ይንገሩኝና ልግዛው። ዕቃው በጣም ጥሩ ስለሆነ ውድ አይደለም። በእውነቱ ርካሽ ነው። ምንም እንኳን እቃው ብልጭልጭ ቢልና ጥሩ መስሎ ቢታይም ለአንድ አልጋ አንድ መቶ ሀምሳ ብር መክፈል ከአቅሜ በላይ ነው። በዋጋው የተጐዱ አይመስለኝም። የሆነ ሆኖ ደንበኞቼን ማስደሰት ስለምፈልግ በአንድ መቶ አርባ ብር ሸጥለውታለሁ። እረ ባካው አንድ መቶ አርባ ብር ይበዛብኛል። ለመሆኑ በስንት መግዛት ይፈልጋሉ? መቶ ሰላሳ ብር ይበቃዎታል። በጣም ጉዳት ነው። ሆኖም የወደፊት ደንበኛዬ ስለሚሆኑ ባሉት ዋጋ እሸጥላቸዋለሁ።